ብሩክ ት አንቲ ማርያም ወብሩክ ፍሬ ከርሥኪ ኦ ድንግል ወላዲተ አምላክ ምኮወል ለድናግል ዘእምቅድመ ዓለም ህልው ተሰብአ እምኔኪ ብሉየ መዋዕል ወጻም ከርሰኪ ስጋነ ነሳ ወመንፈሶ ቅዱሰ ወሃበነ ወረሴየነ እሩያነ ምስሌሁ በብዛ ሂሩቱ አዘ አጥባተኪ ወጠበ ዋሊበ ወረሴየነ እሩያነ ምስሌሁ በብዛ ሂሩቱ አንቲ ታቢዕም ብዙኃት አንስት ለነሳ ጸጋው ክብረ ኦ ማርያም ወላዲተ አምላክ አገር መንፈሳዊ ትዛህደር ላይ ሊሀ እግዚአብሔር ልውል እስመዘን ብዲበ ኪሩቤል ስላፌል በራሀይኪ ቀፍኪዬ ወዘይ ሴት ሲለኩሉ ዘ ስጋ በብዛ ሀይሪቱ አህዛ አጥባትኪ ወጠበ አሊበ ዘውቷ አምላክነ መድኃኔ ኩሉ የርአነ እስከላለም ንስግሎቱ ወንሰብሖ ስመውቱ ፈጠረነ ሳ ሌለነ ቅድስት